አርሲ ዩኒቨርሲቲ ስር በተግባር ልምምድ ላይ ያሉ የሕክምና ተማሪዎች ደረሰብን ያሉትን በደል ለማሰማት ያደረጉት ሰልፍ በፖሊስ መበተኑ ተነግሯል። ስለ ትናንቱ ክስተት እንዲሁም በሌሎች እጩ የሕክምና ባለሙያዎች የሚነሱ ቅሬታዎችን የሚያስቃኝ ጥንቅር ሀብታሙ ስዩም አዘጋጅቷል። ቀጥሎ ይቀርባል። ላለፉት ሦስት ወራት ያክል አቤት ስንል ከርመናል ይላሉ የአርሲ ዩኒቨርሲቲ በተግባር ልምምድ ላይ ያሉ የሕክምና ተማሪዎች ከአንድም ሁለቴ ለዩኒቨርሲቲው ባደረስነው ደብዳቤ ላይ ለሥነ ልቦናና ኢኮኖሚያዊ ጫና ያበቁንን ችግሮች ዘርዝረናልም፣ ይላሉ ከእጩ ሐኪሞች መካከል አንዱ የሆነው ወንዱ ምትኩ። በሥራ ልምምድ ወቅት እሱና ባልደረቦቹ የሚገጥማቸውን ችግር እንዲያጋራል ከጥቃቅን ጥያቄዎች ከመሰረተ ልማት፣ ላይብረሪ፣ መማሪያ ክፍሎች፣ የማጥኛ ቦታዎች ጀምሮ እስከ ኢቫሉዌሽን ግሬድ አሰጣጥ፣ የውጤት አያያዝ፣ የፈተናዎች ተነስቶ እስከ የመጨረሻ ዓመት ላይ ደግሞ የስራ ሰዓት የሚሰጠው ኢቫሉዌሽን፣ በሲኒየር ዶክተሮች ዶክተሮች ላይ የሚደርሰው ስድብ በታካሚዎች እና ከእነሱ ጋር በሚመጡ ሰዎች ሐኪሞች ላይ የሚደርሰው ድብደባና ስድብ ይሄ ሁሉ ይቁም፣ ሐኪሞች በሚሰሩ ስራ ደግሞ በቂ ክፍያም እየተከፈላቸው አይደለም የሚሉት ጥያቄዎችን ያካተተ ነበረ። እኒህና ተጨማሪ ቅሬታዎችን ያሰሙ እጩ ሐኪሞች አፋጣኝ ምላሽ እንዳላገኙ ይናገራሉ። ስለሆነም ወደ ቀጣይ እርምጃ ተሻገሩ። ቀጣዩ እርምጃ ቅሬታን በሰላማዊ ሰልፍ መንገድ ማሳየት ነው። እሱም ግን በሰላም አልተጠናቀቀም እና መጀመሪያ ከግቢ ስንወጣ አላየንም ነበረ በሰልፉ ተሳታፊ ከነበሩትና ስሜያ ጥቀስ ያለች ሌላ እጩ ባለሙያ ትናንት ረፋድ ላይ የተፈጠረውን ክስተት በስሜት ትሞልታ እንዲ ታስታውሳል መዝለል ጀመሩ ፖሊሶቹ። ዘሎ መጣና የፊት ያለውን ልጅ መምታት ጀመረ። ልክ ሲመታው ሁሉም ተበተነ። ሲበተን እንዴት ነው እንዳላችን መበታተን ሲጀምር ወዲያው ማአት ሆኖ መጡ፣ ዱላ ይዘው። በምንም ያካክል ዱላ ይዘው መማታት ነው የጀመሩት። እኛ ያለን አማራጭ እንወጠን ሻይ ቤት መግባት ነበረ። በዛ መሀል ወደቅኩ። ስወድቅ ለሱ እንኳን ለእኔ ርኅራሄ ሊያሳየኝ ይቅርና በያዘው ዱላ መማታት ጀመረ። አረ በማርያም ብዬ እየለመንኩት መማታት ጀመረ። እንደምንም ጓደኛዬ መታ አንስተው ሻይ ቤት ገባን። እሱ መንገድ ላይ ወደ ወደኩ መቱ። ሻይ ቤት ገብቼ ከለላ በጠበቅኩበት ጊዜ ከአስፋልት ወጥቼ ሻይ ቤት በገባው ጊዜ ከዛ ውስጥ ጎትተው አውጥተው ንውጡ እየተባለ የተመታ ነው። አሁን በስራ ላይ ባለው የኢትዮጵያ የትምህርት ስርዓት መሰረት ሐኪሞች ስድስት ዓመታትን በትምህርት ያሳልፋሉ። ከስድስቱ ዓመታት መካከል የመጨረሻውን አንድ ዓመት በተግባር ልምምድ ነው የሚያሳልፉት። በዚህ ሰዓት እኒህ የሕክምና ተማሪዎች ከተማሪነት ይልቅ ዶክተር የሚለውን ማዕረግ ከመጠቀም ጀምሮ በበላይ ዶክተሮች የቅርብ ክትትል ስር ሆነው ህሙማንን የማከምና የማስተናገድ ስራዎችን እንደሚሰሩም ነግረውኛል። የአርስ ዩኒቨርሲቲ ተማሪዎች ከዩኒቨርሲቲያቸው የመሠረተ ልማት ጉድለት ጋር አብረው ያነሱት ችግር ከዚህ አሰራር ጋር የሚገናኝ ነው። ይህ ችግር በአሪስ ዩኒቨርሲቲ ተማሪዎች ብቻ ሳይሆን በተለያዩ ዩኒቨርሲቲዎች ስር ባሉ ተለማማጅ ሕክምና ባለሙያዎችም የሚነሳ ነው። ዛሬ በአንድ ታዋቂ ሆስፒታል ውስጥ የሚያገለግሉት ዶክተር አብርሃም አሪያ በተግባር ልምምድ ላይ ባሉ ሐኪሞች ዘንድ ጭንቀት እንደ ባህል የኖረ ነው ይላሉ። ብዙ ጊዜ ኢንተርንሽፕ ላይ ያለን ሰው ልክ እንደ ተማሪ ከማየት ይልቅ ትንሽም እንደ ጠብላት የማየት አይነት አካሄድ አለ። በህክምና ትምህርት ቤቶች ውስጥ ይሄ የረጅም ጊዜ ባህል ነው። ከዚህ በተጨማሪ ልክ አንድ ሰው ትርፍ ትርፍ ሰዓት ሲሰራ በህጉ መሰረት የሚከፈለው ክፍያ አለ። በማንኛውም መስሪያ ቤት ውስጥ በህክምና ውስጥም አለ፣ ግን ለኢንተርኖች አይከፈልም። ምክንያት የሌለው ምክ አካሄድ ነው። ክፍያ አይከፈልም። ስለዚህ አንድ ተለማማጅ ሐኪም ወይም ኢንተርንሽፕ ላይ ያለ ሐኪም ሰላሳ ስድስት ሰዓት ቀጥታ መደዳውን ሊሰራ ይችላል። መስራቱ ብቻ ሳይሆን አንዳንዴ በብዙዎች ቦታ ላሽ እንደሚታየው ማደሪያ ቦታም የለው። ከዛ በተጨማሪ ምንም አይነት ክፍያ ስ ከፈለም። ስለዚህ ከሚያገኛት በጣም አነስተኛ ከሆነች ደሞዝ ላይ ለዛው ለምግቡ የሚያወጣው እና ለራት ለቁርስ ሲያወጣ ያወረድ ደሞዝ ያልቃል ማለት ነው። ከዛ በተጨማሪ የሚደረገው የሞራል ጉዳት አለ። የሞራል ጉዳቱ ታካሚዎች በሚመጡበት ጊዜ ወይም ራውንድ ይደረጋል በሚባልበት ጊዜ ላይ በሲኒየር ሀኪሞች የሚኖር አንዳንዱ የማንቋሸሽ ደስ የማይል ንግግሮች ከታካሚ ፊት የሚኖራሉ። ከዚህ በተጨማሪ ደግሞ ማህበረሰቡ ላይ እየታየ ያለው ችግር እኝን ሀኪሞች ልክ ሰው ሊታከም በሚመጣበት ጊዜ እንደሚፈጠር ችግሮች ወይም ካሉ ወይም ለምሳሌ አንድ ታካሚ ህይወቱ የሚያልፍ ከሆነ ቫይለንት የመሆንና ፊዚካሊ ለመደብደብ የመሞከር እና የመደብደብ ነገሮች እየታዩ ነው ያሉት። በጅማ ዩኒቨርሲቲ ላይ የታየው ይህ ነው። በሀዋሳ ዩኒቨርሲቲ ውስጥ ሆነው በተግባር ልምምር ላይ ከሚገኙ እጩ ሐኪሞች መካከል አንዱ የጠቆሙኝ ጉዳይ በእጩ ሐኪሞችና በመንግስት መካከል የሚገባው ውል ፍትሐዊነት እንደሚያንሰው ነው። ዶክተር አብርሃም አሪያ ስለ ውሉ ይህንን አጋርተውኛል። ትክክል ነው እሱ የኮስት ሼሪንግ ይባላል። በሀገራችን በቅርብ ጊዜ የተጀመረ ነው። ኮስት ሼሪንግ የሚባለው ልክ አንድ ተማሪ የዩኒቨርሲቲ ትምህርቱን ከተማረ በኋላ ቀጣይ በሚኖረው ስራ ላይ ከደሞዙ እየተቆረጠ የሙሉ የቱዊሽንን አስራ አምስት ፐርሰንት የሚከፍልበት አይነት ሥርዓት ነው ያለው። ነገር ግን ወደ ሕክምና ስንመጣ ቱዊሽኑ አስራ አምስት ፐርሰንት መሆኑ ይቀርና መቶ ፐርሰንት እንዲከፍል ይደረጋል። ይሄ ከሌሎች የትምህርት መስኮች አንጻር ሲታይ በጣም ከፍተኛ ነው እና በጣም አግባብ የሌለው ነው። ለምሳሌ በሕክምና ላይ በምንማረግበት ጊዜ ለስድስት አመቱ የምንከፍለው ቱዊሽን ወይም የተፈራረም ነው። ወደ ከሀምሳ አምስት ሺህ ወደ ስልሳ ሺህ አካባቢ የሚሆን ነው። ነገር ግን መጨረሻ ላይ ልክ ስንጨርስ ዲግሪያችንን መውሰድ የምንፈልግ ከሆነ ክፈሉ የምንባለው አራት መቶ 2 በጉዳዩ ላይ ያላቸው ምላሽ ለመጠየቅ የጤና ጥበቃ ሚኒስቴር ቃል አቀባይ የሆኑትን አቶ ዮርዳኖስን ደውዬ ለማግኘት ሞክሬ ነበረ እሳቸው በአጭሩ ከጤና ጥበቃ ሚኒስቴርና ከትምህርት ሚኒስቴር የተውጣጣ ቡድን ወደ አርሲ ዩኒቨርሲቲ እንደተላከና ዝርዝሩ ለወደፊቱ እንደሚገለጽ ነግረውኛል። የአርሲ ዩኒቨርሲቲና የትምህርት ሚኒስቴር ተወካዮችን ለማግኘት ብሞክርም አልተሳካለኝም። ለአሁኑ ምላሻቸውን እንዳገኘን መልሰን ለእናንተ እናስደምጣለን።